የኢየሱስ ክርስቶስ ትንሣኤ በዓል ተቃርቧል እሁድ ነው ዛሬ ጸሎተ ሐሙስ አዲሱ አግዘኝ ነገ ስነ ስቅለት ነው። ስለ ስግደት ቀደም ሲል ያነጋገርናቸውን ሊቅ ባጭሩ አሰምተናችኋል። አዲሱን ያነጋገራቸው እኔም በአቅሜ ለሰሞነ ሕማማት የሚሆን ዜማ ዘማሪ ዲያቆን ትዝታው ሳሙኤል ክብር ተመስገን ዘለሰኛ መስገን ኢየሱስ በክብር ንገሥ። አዲሱ ቀደም ሲል በአጭሩ ወደ አሰማናችሁ ድምጻቸውን ወዳሰማናቸው እንግዳ እንለፍ። አዎ መጋቤ ብሉይ እዝራ ለገሰ ይባላሉ። የሊቃውንት ጉባኤ ሰብሳቢ ምክትል ናቸው። ዋና ሰብሳቢ ሊቀጳጳሱ ናቸው፣ ግን እሳቸው ናቸው እስካሁን የሚመሩት እና ስለ ስግደት አንዳንድ ገለጣ ካደረጉልኝ በኋላ ወደ ሰሞነ ሕማማት እንድናተፈል ፈለኩና፣ ሰሞነ ሕማማት ጊዜ የስግደቱ ሁኔታ ምን ይመስላል፣ እስቲ እንደው ዘርዘር አድርገው ይንገሩን ብያቸዋለሁ። ከዛ ስለ አርቡ ስለነገው ይነግሩናል። እሺ። ስግደት ስንል እንግዲህ አሁን እንደሚያውቁት ሰሞነ ህማማት ነው። ይህን የያዝኑ ሳምንትና በተለይ በዚህ በሰሞነ ህማማቱ ለየት ያለ የስግደት ስነ ስርዓት ይኖራል። ከሌላ ጊዜ የበለጠ ቁጥሩም ከፍ ያለ የመሰለ እንደ አርብ ከመድረሳችን በፊት ማለት ነው። ሰሙነ ህማማት ራሱን የቻለ ልዩ በዓል ነው። ለምሳሌ አሁን ከተሰኞ ጀምሮ እስከ አርብ ድረስ ስግደቱ ከሌሊቱ አስራ አንድ ጀምሮ አስራ አንድ አለ አርባ አንድ ጊዜ ነው የሚሰገደው። አስራ አንድ ሰዓት አርባ አንድ ጊዜ ትሰግዳለች። ከሌሊቱ አስራ አንድ ጀምሮ እስከ ቀኑ አስራ አንድ ድረስ አርባ አንድ አርባ አንድ ጊዜ ክድ ሁሌም ሰሙነ ህማማት ከሌሎቹ ቀናት በተለየ ማለት ነው። በተለየች የሰሙነ ህማማት ግን ምንጊዜም ቢሆን አንደኛ የአምስት አምስት መቶ ዘመን የነበረውን መከራውን በማስታወስ ሁለተኛ ደረጃ ደግሞ የአምስት ሺህ አምስት መቶ ዘመን የነበረውን መከራ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና እኛን ለማዳን የከፈለውን ጸዋተው መከራ፣ ስለ እኛ ምራቅ እንደተተፋበት፣ ስለ እኛ እንደተንገላታ፣ ስለ እኛ ከሊቶስ ራስ ከቀራን ህይወት የደረሰበትን መከራ ለማስታወስ ስትል ብሔራዊት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሁልጊዜ ሰሙን ህማማት በተለየ መልኩ ማለት ነው። በተለየ መልኩ አስተጋገዱም እንደዛው። አዎ አዎ፣ ስግዶት መተል በተለየ ነው። እንግዲህ ስለ ሰሞነ ህማማት ስግደት ስናወሳ አባታችን የማይሰገድባቸው ቀናት አሉ ይባላል። እርስዎም ጠቃቅሰዋል። የግዝት ቀናት አሉ። እንዳይሰገድ የታዘዘበት ምክንያቱ የራሳቸው ምክንያት አለ። ካነሷቸው በዓላት አንዱ የመቤታችን ነው። የዘንድሮ ደግሞ ስቅለት የመቤታችንለት በሀያ አንድ ውሏል አርብ ቀን። የኢትዮጵያ ቤተክርስቲያን ቀኖና ምንድን ነው? በዚህ ላይ ያለው ህግ ሰምን ህማማት እንደ አንድ ቀን ነው የሚቆጠሩት። ከሰኞ እስከ አርብ ያለው ቀን አምስቱን ቀን እንደ አንድ ቀን ነው የምንቆጥራቸው። ስለዚህ በበዓል ህማማት ውስጥ እንደ አንድ ቀን ከቆጠር ናቸው። ስድስት ሰዓት በኋላ አይሰገድም፣ ጠዋት አይሰገድም፣ ይሰገዳል የሚባል ነገር ስለሌለ እንደ አንድ ቀን ስለምንቆጥራቸው በህማማት ውስጥ የግዝት በዓላት ቢሆን ምክንያቱም በህማማት ውስጥ በዓል ስለሌለ የማይሰገድበት ቀን የለም። የግዝት በዓላቱ በዚህ በሰሞነ ህማማት ቢውሉም ቢውሉም ይሰገድ ይሰገድባቸዋል። ምክንያቱም በህማማት ውስጥ በዓል የለም በዓል የለም። ስለዚህ አርብ እመቤታችን ነች። እንግዲህ ወደድንም ጠላንም ሀያ አንድ ነው ቀኑ። የለም ነው የምንለው እንደው ግልጽ ለማድረግ የለም የለም። ኢትዮጵያዊ በተለይ የአብነት መምህራንም ሆኑ ካህናቱ ዲያቆናቱ ሰዎች እንዲደረደሉን የምንፈልገው፣ አሁን የምንሰጠው ሀሳብ የጉባኤው ሀሳብ ነው፣ የግል አይደለም። በጉባኤው ደረጃ ተነጋግረንበት ነው ማለት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አራት ዓይናው በሆኑት በብፁዕ አቡነ እንድርያስ የሚመራ ጉባኤ ነው፣ ሊቃውንቱ ጉባኤ ስለዚህ አሁን የምናገረው የምሰጠው ሀሳብ የግሌ የመጋቤ ብልእዝራ ሳይሆን የሊቃውንተ ቤተ ክርስቲያን ቤተ ክርስቲያኒቷ የወከለቻቸው የሊቃውንቱ ሀሳብ ነው አሁን የምሰጠው ሀሳብ እና ስለዚህ አሁን የምሰጠው ሀሳብ የቤተ ክርስቲያኒቷ ተደርጎ ነው መወሰድ ያለበት። ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንግዲህ ልማዶችን አይደለም ማየት ያለብን መጽሐፉ ምን ይላል እታ ነገስታችን ይላል መጽሐፍቶቻችን፣ የዜማ ባህሎቻችን ምን ይመስላሉ ነው ትልቁ ነገር ልነጋገርባቸው የሚገባ አሁን እነቤታችን ቅድም እንደተናገርኩት በርዕሳችን እንዳነሳ ነው ሀያ አንደኛው ቀን ምንጊዜም ቢሆን? አይሰገድም። እነ ቤታችን ቃል ነገር ግን በሰሙነ ሕማማት ግን ባለእግዚአብሔርም ቢውል መድኃኔዓለምም ቢሆን እነ ቤታችን ብትውል፣ ቅዱስ ሚካኤልም ቢሆን ሌሎቹም ቢሆኑ በሰሙነ ሕማማት ውስጥ በዓል ስለሌለ ስግደት አለ፣ ስግደት አለ፣ ይሰገድባቸዋል። የእነ ቤታችን በዓል የግዝት በዓል ቢሆንም ከሕማማት ሲውል ግን በዓል አይሆንም፣ በዓልነት የለም፣ አይሆንም። ስለዚህ በሕማማት ውስጥ በዓል ስለሌለ በበዓል መልኩ ስለ እመቤታችን የሚዘመሩ መዝሙራትን ስለሌሉሽ የሚዘመሩ መዝሙራትን ጠቅሎ ምንድን ነው የሚለው በሰሙነ ህማማት በስግደት ጸሎትን በመጸለይ ንባባትን በማድረስ ያክብሯቸው ይላል። ድጓው ራሱ እንግዲህ ይፈጸመለ ያስፈጸሚ ክብሉ ሌላ ጉዳይ ሆኖ፣ የምንነጋገረው ግን ቀኑ ነው የምንነጋገረው። ሌላ ነገ አሁን የስቅለትና የእመቤታችን በዓላት አብረው ብለዋል። ምን ይሁን ምንድነው የምትለው ቤተክርስቲያን ይባል ለምሳሌ አሁን በዮሐንስ ወንጌል ምዕራፍ አስራ ዘጠኝ የእግዚአብሔር ቃል ስናነብ ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል እየተንገላታ ተሰቅሎ ያንን ሁሉ መከራ እየደረሰበት ጽዋት በመከራ ሲደርስበት የጌታችንና የመድኃኒታችን ኢየሱስ ክርስቶስ እናት እመብርሃን ቅዱስ ተቅዱሰ ድንግል ማርያም ከእብርስ ገስሩ በመስቀል ቁማ የሚያጽናናት አልነበረም። አይዞሽ የሚልም የሚያበረታታትም አይዞሽ ብሎ የሚያጽናናትን በሌለበት ሰዓት እሷም ራሷ ስትንገላታ መከራዋን ስታይ ስትወድቅ ስትነሳ የዋለችውና እንዲያውም ነገ አጋጣሚውን ጥሩ ሆኖ የእመቤታችንን የስቅለትን ቀን አብሮ ስለዋለ እንዲያውም በልዩ መልኩ የእመቤታችንን መከራም እያሰብን የልጇንም ጭምር እንግልትም እያሰብን አብረን በመክበራችን የልጇም ቸርነት የእሷ አማላጅነት እንዲያውም በልዩ መልኩ የምናስታውሰው ቀን የሆነው እንዲያውም አን ስግድን ሰፍ ማድረግ ያለብን እየሰገድን ክብሯንም ጭምር እያነሳን፣ ክብሯንም ጭምር አልተቀነሰባትም እኮ ስለሰገድን የልጅ የድንግል ማርያምን ክብር ተቀነሰ ማለት አይደለም። ሲኖዶሱ እንዲህ አይነቱን ነገር በውሳኔ መልክ ማሳለፍ ሲገባ ብዙ የሚያከራክሩ አሉ። በኢትዮጵያ ቤተ ክርስቲያን እንደሚያውቁት ጾምን በተመለከተ አሁን ስግደትን በተመለከተ የበዓል አከባበር፣ አሁን ለምሳሌ አንዳንድ ቦታ መጋቢት መድኃኔ ዓለምን የማያከብሩ አሉ አይቻለም ተብሎ፣ ሌላ ቦታ ግን ታቦት ያወጣሉ፣ ከበሮ ይመታሉ፣ ያከብራሉ። ይሄ ሁሉ አንድ ወጥ የሆነ ውሳኔ የለም። በዚህ በስግደት በኩል የሲኖዶስ አባል የሆኑት ሊቀጳጳስ አይሰገድም፣ አስተብርኮ ብቻ ነው ማለት እንደው ዝም ብሎ ትንሽ በርከክ እና ካንገት ጎንበስ ነው እንጂ ስግደት የለም አሉ። እርሶ ደግሞ የሊቃውንቱን ጉባኤ ተወክለው የቤተክርስቲያኒቷ ሕግ ይሄ ነው አሉ። እንዲህ አይነቱ ነገር ከላይ በህግ መልክ ቢወጣ ብዙ ነገር ለምእመናን ግልጽ ይሆን ነበር። ሁለቱ ነገሮችን እናንሳ። ጌታ አንደኛ በመቆርቆሮ በጣም ነው የማመሰግነት። በእውነት በጣም እግዚአብሔር ዘሮን ይባርክ። እግዚአብሔር እውነቴን ነው በመቆርቆሮ በጣም ነው የማደንቆት፣ በጣም ነው የማመሰግነት። ነገር ግን ማንሳት ያለብን ህጎቿ ምን ይላሉ? ቀኖ ነዋ ምን ይላሉ? አሁን መእመናን መነጋገር ያለባቸው ሊቃውንቶቿ ምን ይላሉ፣ መምህራኖቿ ምን ይላሉ፣ ቀኖ ነዋ ምን ይላል ነው እንጂ አንዳንድ ጊዜ እኮ እንግዲህ መቼስ እየራሳችን የግል ፍላጎት ሊኖሩን ይችላል። እዛ ውስጥ እኔ አሁን መግባት አልፈልግም። አጭሩ ግን አሁን የምለው ምንድን ነው፣ በአጭሩ ግን የሊቃውንት ጉባኤ አባላቱን ወኪ የምናገረው ግን ነገ ዓርብ ይሰገዳል። በአጭሩ ይሰገዳል። ነገ መምህራኑ እንዳስተማሩን፣ ለምሳሌ አሁን እኔ አሁን ጉሊያትን የተማርኩት ከገብረሰባት አራት ጉባኤ መምህር ከነበሩት ከሊቁ ፕሬንት አገበሳት ነበር የተማርኩት። የእኛ መምህራችንም እንደውም አስታውሳለሁ፣ አንድ ወቅት ሰኞ የሰኞ ህማማቱ መጀመሪያ ባለጊዜ ሀገር የተስቢት ወይም ነገር ታልጥ ውሎ የኔታ ነገ ይሰገዳል ወይ ብለን ስንጠይቃቸው ምንድ ነው ቀሩ? ምንድን ነው አሉ ባለ እግዚአብሔር እነ ማህሌት ትቆማለህ አሉ አንቆም ካልቆም ትመስገድ አለብህ። ጥፋት ምክንያቱም በበዓለ ህማማት በበዓለ በሰሙነ ህማማት ማህሌት የሚያቆም ከሆነ ካልቆመ ምንድ ነው ይሰሩ ይሰግዳል ማለት ነው። ለምሳሌ ሚያዚያ ማርያም የሚያዚያ ሀያ አንድ ስቅለት ባይሆን ኑሮ ማህሌት ይቆም ነበረ። ስቅለት ስለሆነ በስቅለት ላይ ስለዋለች ግን ቅዳሴ የለም ማህሌት የሚል እስላላ ደግሞ የማይጸመጠለ እና ስግደት ነው። ምንድን ያስቀረው ስምራሪውን ምን ያስቀረው አቡን እንዳይቀኝ ምንድን ያስቀረው? በእመቤታችን ስም ቅኔ እንዳንቀኝ ምንድን ያስቀረው ስንል ስቅለት ስለዋለች ነው። በስቅለት ቀን አብራ ስለተደረገች ነው። እና ትልቁ ነገር በዓለ በሰሙን ህማማት ውስጥ በዓል የለም። ህማማት ራሱ ነው በዓል እንጂ በተጨማሪ በዓል የለም። ስለዚህ የሊቃውንቱም ሀሳብ ነው፣ የሊቃውንቱም መልእክት ነው። ነገ አርብ እየሰገድን የእሷም አማላጅነትንም ጭምር እያነሳን ስትወርጭነ ስትነሳ የነበረው መከራዋንም ጭምር እያስታወስን

beberta <Sessly> <Sessly> nas